ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 20 2007 ዓ ም ዝግጅታችን ጀመረ። የምሽቱ አስተናጋጆቻችሁ ቆንጆ ይታየና፣ እኔም ሰሎሞን አባተንን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ተተኩሶ ተመታ። ሶስት እየተኮሰ አልመታም። ውጪ መኪና መጣ። የሰው መኪና የሰው መኪና ባለ መኪና የለም ነበር አለ ተይዟል ስቲል ኢንቨስቲጌት እየተደረገ መኪና ባለ መኪና ውጪ ነበር እጅ ትናንት፣ ሰኞ በዚህ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ከተቃዋሚ ኢትዮጵያውያን ጋር ግጭት ተፈጥሮ ተኩስም ተሰምቶ ነበር። ቪኦኤ ሁኔታው በተፈጠረበት ሰዓት ቦታው ላይ ባይደርስም ያደመጣችሁት ግን በስፍራው የነበሩ ሰዎች በስልካቸው ካስቀሩት ላይ ያገኘነውን ነው። በአብይ ርዕስ ዘገባ ይቀርብበታል። ዩናይትድ ኔሽንስ ዋንስ ጌን ሃዝ ፌልድ ቱ አፖልድ አን ኢንተርናሽናል ኢንዶርስ የተባበሩት መንግስታት ድርጅት ዓለም አቀፍ ድጋፍ ያለውንና አሳሪ የሆነውን የድንበር ሸምጋይ ኮሚሽን ውሳኔ ማስጠበቅ በድጋሚ ተስኖታል። ከዚህ ቁስል በተጨማሪ በኤርትራውያን ላይ ፍትሐዊ ያልሆኑ ማዕቀቦችን ጥሏል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ለተባበሩት መንግስታት 69ኛው ጠቅላላ ጉባኤ ካሰሙት ንግግር የተቀነጨበ ነው የሰማችሁት። ዘገባ አለን። በሆንግ ኮንግ ተቃውሞው ተባብሶ ቀጥሏል። አዲሱ የአፍጋኒስታን መንግስትና አሜሪካ ለረጅም ጊዜ ሲጓተት የቆየውን የደህንነት ውል ተፈራርመዋል የሚሉ ዜናዎች አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። መግቢያው ላይ እንደተሰማው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በዛሬው ዕለት ንግግር ያደረጉት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ የመንግስታቱ ድርጅት የወቅቱ የዓለም ሁኔታ ከሚጠይቀው አመራር ወደ ኋላ ቀርቷል ሲሉ የዓለሙ ድርጅት አሰራሩን እንዲያሻሽል ጠይቀዋል። ይህንን የሚመለከተውን ዝርዝር ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በሌላ በኩል የውጭ ጉዳይ ሚኒስትሩ ኦስማን ሳልህ ትናንት በኒውዮርክ ከመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ጋር ተገናኝተው ተነጋግረዋል። ዋና ጸሐፊ ባንኪሙን የኤርትራ መንግስትና የድርጅቱ ትብብር እየጎለበተ መምጣቱን አድንቀው ተናግረዋል ሲል የድርጅቱ ጽህፈት ቤት ቃል አቀባይ አስታውቋል። ኤርትራ ከመንግስታቱ ድርጅት የሰብአዊ መብት ኮሚሽነር ጋር የምታደርገውን ትብብርና በየጊዜው በሚካሄዱ ግምገማዎች ያላትን ተሳትፎ ያሞገሱት ባንኪሞን ወደፊትም የኤርትራ ምርመራ ኮሚሽንን ጨምሮ ከሌሎች የሰብአዊ መብት ክትትል አካላት ጋር እንድትተባበር አሳስበዋል ዋና ጸሐፊ ባንኪሙንና የኤርትራዊ ውጭ ጉዳይ ሚኒስትር በተጨማሪም የኤርትራውያን ህገ ወጥ ሽግግር ጉዳይ ሁለቱንም በጥልቅ የሚያሳስባቸው መሆኑን ተነጋግረውበታል በኤርትራ ላይ የተጣሉ እቀባዎች ጉዳይና የአፍሪካ ቀንድ ሀገሮች ግንኙነት መሻሻል አስፈላጊ መሆኑን ሌላው ዋና ጸሐፊውና የውጭ ጉዳይ ሚኒስትሩ የተነጋገሩበት ነጥብ እንደነበረ ተመልክቷል በሌላ ዜና የተባበሩት መንግስታት የኤርትራ ሰብአዊ መብት ይዞታ ልዩ ራፖርተር ሺላ ኬተሩት የሀገሪቱ የከፋ የሰብአዊ መብት ይዞታ አሁንም እንደቀጠለ ነው ሲሉ አስታወቁ። ሚስ ኬተሩት ይህን የተናገሩት ከኤርትራውያን ስደተኞችና የስራ ፍልሰተኞች ከራሳቸው መረጃዎችን ለመሰብሰብ ባለፈው ሳምንት በጣሊያን ያደረጉትን የአምስት ቀናት የስራ ተልእኮ ሲያጠናቀቁ በሰጡት ቃል ነው። የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ባለፈው አርብ ባወጣው መግለጫ አውስትሬሊያዊውን ማይክ ስሚትንና ጋናዊው ቪክተር ዳንኩዌን ከልዩ ራፖርተሯ ጋር ሆነው በኤርትራ ይፈጸማሉ የሚባሉትን የሰብአዊ መብት ረገጣዎች በሙሉ እንዲመረምሩ የተሾሙ መሆናቸውን አስታውቋል። ዩናይትድ ስቴትስ የደቡብ ሱዳኑን ውጊያ ለሚሸሹ ስደተኞች አጣዳፊ እርዳታ የሚውል ተጨማሪ 83 ሚሊዮን ዶላር መስጠቷ ተገለጠ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ሰኞ ባወጣው መግለጫ ደቡብ ሱዳን ውስጥ ያለው ግጭት የረሃብ አደጋ የደቀነ መሆኑን ገልጠው፣ በአሁኑ ወቅት ከሁለት ሚሊዮን የሚበልጡ ሰዎች ከባድ ለሆነ የምግብ እጥረት መጋለጣቸውን አስረድተዋል። ተጨማሪው የዩናይትድ ስቴትስ እርዳታ ለምግብ፣ ለጤና ጥበቃ፣ ለእህል ዘርና ለግብርና አገልግሎት መሳሪያዎች የሚውል መሆኑን የገለጠው የውጭ ጉዳይ ሚኒስቴሩ ዩናይትድ ስቴትስ በዚህ የአውሮፓውያን ዓመት የሰጠችው እርዳታ ከ720 ሚሊዮን ዶላር በላይ መሆኑ ታውቋል። ደቡብ ሱዳንን ከዩጋንዳ ጋር በሚያገናኘው አውራ ጎዳና ላይ አንድ የጭነት መኪና ከመንገደኞች አውቶቡስ ጋር ተጋጭቶ ከሰላሳ የሚበልጡ ሰዎች መሞታቸው ተገልጿል። በጽኑ የቆሰሉ መንገደኞች በመኖራቸው ምክንያት የሞቱት ሰዎች ቁጥር ሊጨምር እንደሚችል ፖሊሶችና አማኞች አስታውቀዋል። አደጋው የደረሰው ትናንት ሰኞ ጠዋቱ ላይ ኒሲቱ የምትባል ከዋና ከተማዋ ጁባ አስር ኪሎ ሜትር ርቀት ላይ የምትገኝ ከተማ አውቶቡሱ አንድ ድልድይ ላይ የበረረ ሲያልፍ ከፊት ለፊት ከሚመጣ የጭነት መኪና ጋር ተጋጭቶ መሆኑን ደቡብ ሱዳን ውስጥ የሚሰሩ ዩጋንዳውያን ማህበር መሪ ገልጸዋል። ደቡብ ሱዳን ውስጥ በሺዎች የተቆጠሩ በንግድ ስራ ላይ የተሰማሩ ዩጋንዳውያን ያሉ ሲሆን የደቡብ ሱዳን ፕሬዝደንት ሳልቫኪር መንግስት በቀድሞ ምክትል ፕሬዝደንት ሪያክ ማሻር የሚመራውን አመጽ ለማስቆም በያዘው ጥረት የዩጋንዳ ወታደሮች እየረዱ መሆናቸውም የሚታወቅ ነው። ይህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የዜና ስርጭት ነው። አዲሱ የአፍጋኒስታን መንግስት ቁጥራቸው ወደ አስራ ሁለት ሺህ የሚጠጋ የውጭ ሀገር ወታደሮች ከዚህ የአውሮፓውያን ዓመት ማብቂያ በኋላ ሀገሪቱ ውስጥ እንዲቆዩ የሚፈቅደውንና ለረጅም ጊዜ ሲዘገይ የቆየውን ስምምነት ከዩናይትድ ስቴትስ መንግስት ጋር ተፈራርመዋል የብሔራዊ ደህንነት አማካሪው ሐኒፍ አትማር እና የዩናይትድ ስቴትስ አምባሳደር ጄምስ ካኒንግሃም ውሉን አዲሱ የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ስልጣን በተረከቡ በማግስቱ ዛሬ ካቡል ውስጥ ተፈራርመዋል። ውሉ በዕዳኑ አልቃይዳን ለማሳደድ የሀገሪቱን የጸጥታ ኃይሎች ለማሰልጠን ለአስር ዓመታት እንዲቆዩ ይፈቅዳል። በፊርማው ሥነ ሥርዓት ላይ ሚስተር ጋኒ ባደረጉት ንግግር ውሉ ለሀገሪቱ ብቻ ሳይሆን በዓለም ዙሪያ መረጋጋት እንዲሰፍን አስፈላጊ መሆኑንም ተናግረዋል። አምባሳደር ከኒንግሃም በበኩላቸው የተደረሰው ውል የአፍጋን ሕዝብ በአዲሱ አመራር አማካኝነት የመረጠው እርምጃ መሆኑን ተናግረዋል። ፕሬዚደንት ባራክ ኦባማ በበኩላቸው ዛሬ የተደረሰው ውል ዩናይትድ ስቴትስ ለአፍጋኒስታን የአንድነት መንግስት ድጋፍ መስጠቷን እንደምትቀጥል የሚያንጸባርቅ ነው ብለዋል። ሆንግ ኮንግ ውስጥ እየተካሄደ የሚገኘው አፍቃሪ ዲሞክራሲ የተቃውሞ ሰልፍ በአስቸኳይ እንዲገታ የግዛቲቱ ዋና አስተዳዳሪ እያሳሰቡ ናቸው። ይሁን እንጂ ተቃዋሚ ሰልፈኞቹ እንቅስቃሴያችንን እንደውም ወደ ህዝባዊ እምቢታ ነው የምናሸጋግረው ሲሉ ዝተዋል። ዛሬ የሆንግ ኮንግ አስተዳዳሪ ሊዮን ቹን ዩንግ ባደረጉት ንግግር ተቃዋሚዎቹ ከስልጣን እንድወርድም ሆነ የተሻለ የዲሞክራሲ ለውጥ እርምጃ እንዲወሰድ ያቀረቡትን ጥያቄ አልቀበለውም ብለዋል። ተቃዋሚ ሰልፈኞቹ በበኩላቸው ያገረ ገዥውን ጥያቄ ባለመቀበል ምሽቱ ላይ ይበልጡን ከፍ ባለ ቁጥር ለተቃውሞ ወጥተዋል። ፖሊስ ተቃዋሚዎቹን ከጎዳናዎቹ ለማስወጣት እሁድለት እንዳደረገ ሁሉ በአስለቃሽ ጋዝና በሚያስለቅስ ጋዝ ጭምር ይሞክር ይሆናል ተብሏል። ሕፃናትን በህገወጥ መንገድ በሚያስተላልፍ ቡድን ውስጥ አሉበት ተብለው የተወነጀሉትን የኒጀር የፓርላማ አፈ ጉባኤ እንዲታሰሩ የሚያዝ ማዘዣ ወጥቷል። ሐማ አማዱ የተባሉት የምክር ቤቱ አፈ ጉባኤ በጉዳዩ እንዲጠየቁ ተይዘው ይቅረቡ ሲሉ ዳኛ አዘዋል። ከሀገሪቱ ተቃዋሚ ፓርቲዎች ዋና ዋና መሪዎች አንዱ የሆኑት የምክር ቤቱ አፈ ጉባኤ አማዱ የምክር ቤቱ አባላት ይታሰሩ ብለው እንዳወጁባቸው ብድግ ብለው ወደ ፈረንሳይ ሸሽተው ሄደዋል። የሚወነጅሉኝ በፖለቲካ ምክንያት ነው እንጂ ድርጊቱን አልፈጸምኩም ሲሉም ክሱን አስተባብለዋል። የግብርና ሚኒስትሩን አብዱላቦን ጨምሮ እስካሁን 17 ሌሎች ሰዎች ህጻናትን በህገወጥ መንገድ በማስተላለፍ ወንጀል ተይዘዋል። የህጻናት ፋብሪካ የሚል ስም በተሰጠው በዚህ ድርጊት ወጣት ሴቶች አራስ ልጆቻቸውን መጸነስ ስለማይችሉ ቤተሰቦች የሚሸጡበት መሆኑ ተነግሯል። በመጨረሻም እዚህ ዩናይትድ ስቴትስ ውስጥ በቅርቡ አንድ የቀድሞ የጦር ሰራዊት ዘማች ዋይት ሀውስ ቤተ መንግስት ዘሎ ሊገባ የቻለበት የደህንነት ጥበቃ ጥፋት ተቀባይነት የሌለው ነው ያሉት የምስጢራዊ የደህንነት ጥበቃ ሹሟ ወደፊት እንዳይደገም ለማድረግ እንሰራለን ሲሉ አረጋገጡ። የደህንነት ሹሟ ጁሊ ፒርሰን ዛሬ ማክሰኞ ለዩናይትድ ስቴትስ ምክር ቤታዊ ኮሚቴ ስብሰባ ላይ ቀርበው በሰጡት ምስክርነት ላይ ባለፈው መስከረም 12 ቀን ኦማር ጎንዛሌዝ እጅግ ከሚጠበቁ ስፍራዎች አንዱ የሆነውን የዋይት ሀውስን የጥበቃ ኃይሎች ተደብቆ በአጥር ዘሎ ለገባበት ሁኔታ ኃላፊነቱን እወስዳለሁ ብለዋል። የዩናይትድ ስቴትስ ምክር ቤታዊ የቁጥጥር ኮሚቴ ሊቀመንበር ደረል አይሳ በቅርብ ዓመታት የተፈጠሩ የደህንነት ጥበቃ ስህተቶች ስለ ሚስጥራዊ የደህንነት አገልግሎቱ አሰራር ጥያቄ ቀስቅሰዋል ብለዋል። ህዝቡ ያለውን አሜኔታ እንዲቀንስ ማድረጋቸውንም አስረድተዋል። እንደ አውሮፓውያን አቆጣጠር በ2011 ዋይት ሀውስ ቤተ መንግስቱ በጥይት ተመትቶ የተደረሰበት ግን ቀናት ቆይቶ እንደነበረ ይታወሳል። የደህንነት ጥበቃ ሹሟ ጁሊ ፒርሰን የፕሬዝደንት ባራክ ኦባማንና የቤተሰባቸውን ደህንነት የመጠበቅ ኃላፊነት ያለው መስሪያ ቤታቸው በቅርቡ ስለተከሰተው የጥበቃ ጉድለትና ቀደም ብሎም በደረሱት በርካታ አሳፋሪ ድንገቶች ከምክር ቤቱ ከባድ ከባድ ጥያቄዎች ይጠብቋቸዋል። በዚህ ዓመት ብቻ ስድስት በአጠቃላይ አስራ ሰባት ሰዎች የዋይት ሃውስን አጥር ሲዘሉ መያዛቸውን የደህንነት ሹማ ገልጸው፣ ሰተት ብሎ ህንፃ ውስጥ ዘልቆ ለመግባት የቻለው ግን የቅርብ ቀኑ የአርባ ሁለት ዓመቱ ኦመር ጎንዛሌዝ ብቻ መሆኑን አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13870 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11905 በ12080 1215ና 12140 ኪሎ ሄርትዝ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 20 2007 ዓ ም ምሽት ፕሮግራም ነው። ኢቦላ እስ ጃስት ላይቤሪያን ፕሮብለም ኢቦላ እኮ የላይቤሪያ ብቻ ችግር አይደለም። የሴራሊዮን ወይም የጊኒም አይደለም። የምዕራብ አፍሪካ ብቻ ችግርም አይደለም። ኢቦላ የመላው ዓለም ችግር ነው። ምክንያቱም ኢቦላን ድንበር አያቆመውም። ኢቦላ ድንበር አያቅም። የጋናው ፕሬዚደንትና የወቅቱ የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ የኢኮዋስ ሊቀመንበር ጆን ድራማኒ ማሃማ ናቸው። በምሽቱ ዝግጅታችን ዘገባ ይኖረናል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ትናንት ሰኞ መስከረም 19 ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ለአቤቱታ መሄዳቸው ከተገለጸው ኢትዮጵያውያን ጋር ግጭት መፈጠሩን በወቅቱም ተኩስ መሰማቱን ከስፍራው መዘገባችን ይታወሳል። ለመሆኑ ግጭቱን ምን ቀሰቀሰው? በወቅቱ ስለተሰማው ተኩስ የፖሊስ ምርመራ ውጤት ምንድን ነው? ዝርዝሩን ዛሬ ለማቅረብ እንደምንሞክር በገባ ነው ቃል መሰረት አዲሱ አበበ የተከታተለውን ይዞ ቀርቧል። ጥይት የተኮሰውን ግለሰብ ሁኔታ በተመለከተ ከዩናይትድ ስቴትስ ሴክሬት ሰርቪስ ወይም የደህንነት ቢሮ ኒኮል ሜነር ለቪኦኤ በሰጡት መረጃ መሰረት ግለሰቡ በእስር ላይም ሆነ በቁጥጥር ስራ አይደለም። ቀደም ሲል በቁጥጥር ስር ውሏል ወይም ታስሯል ተብሎ የተዘገበው ዜናም ስህተት እንደሆነ ሜነር ሌላኩን መረጃ ያወሳል። በአጠቃላይ በኤምባሲው ቅጽር ግቢ ይታይ የነበረውና በእጅ ስልክ ላይ የተቀረጸው ሽጉጥ ይዞ የሚታየው ግለሰብ አልታሰርም ነው ባለሥልጣኗ ያሉት። በወቅቱ የተሰማው ተኩስም በሰው ላይ ምንም ጉዳት እንዳላደረሰ ታውቋል። የአይን ምስክሮች እንደተናገሩት ግን ተኩሱ የተሰማው ከኤምባሲው ቅጽር ግቢ ውስጥ ነው። ተተኩሶ ተመታ አልመታም። ውጭ መኪና መጣ መኪና የሰው መኪና ነበር። ውስጥ ነው። ትላንት በስፍራው ስደርስ በእጅ ስልክ ላይ የቀረጹ ኢትዮጵያውያን ያሰሙ ሆኝን ነው ያጋራዋችሁ። ወደ ግጭቱ እንመለስ። ለመሆኑ መንስኤው ምንድን ነው? ኢትዮጵያውያኑስ ወደ ኤምባሲው እንዴትና ለምን ሄዱ? በእነዚህ ጥያቄዎች መነሻ ከአስተባባሪዎቹ አንዱ የሆኑትን አቶ መኮንን ጌታቸውን አነጋግሬያለሁ። በጣም አመሰግናለሁ። ሰኝ እድል አገር ቤት ያለውን የዕለት ተዕለት ኑሮ እንከታተላለን በንቃት እንከታተላለን። እና አሁን ሰሞኑን ኦጋዴን ውስጥ ኢትዮጵያውያኖች ተገድለው ሬሳቸው ሲደረደር እንደውም ከዛ ውስጥ ወንድም የወንድሙን ሬሳ እንዲጎትት የሚገደድበትን ሁኔታ ሁሉ ተመልክተናል። ያ እጅግ አንጀታችንን አቃጥሎታል፣ ቆሽታችን አሯል። እስካሁን እንኳን እስካለኝ መረጃ ድረስ አምስት መቶ ሀያ አራት የሚሆኑ ኢትዮጵያውያኖች ጋምቤላ ውስጥ እየተገደሉ እንግዲህ ይህን ሁሉ ነገር እየተመለከትን ህሊናችን ላይ ቁጭ ብለን የምናሳልፍበት ሁኔታ የለም። ለምሳሌ ጋምቤላ ተገደሉ ያልከው ምን መረጃ አለ አቶ መኮንን? በጣም ጥሩ። ሶሻል ሚዲያ ወይም ፌስቡክን ተመልክተህ ከሆነ መኢአድ የሚባለው ድርጅት ሄዶ በአካል ቦታው ላይ ያረጋገጠውን አንብቤያለሁ። እንደገና ደግሞ ኢሳት ዋሽንግተን ዲሲ ውስጥ ያለው የኢትዮጵያውያን ሚዲያ ይፋ አድርጎታል። ይህ ከበቂ በላይ ማስረጃ አምጥቶልናል። አጣክሰን ነው ዝም ብለን አንድ ብቻ ነገር ሰምተን አይደለም። እሺ። እና ይህን ሁሉ ነገር እያየን ህሊናችን ላይ ተቀምጠን የምናሳልፍበት አቅም ስላጣን ኤምባሲ ሄደን ምንድን ነው እየተደረገ ያለው ብለን ጥያቄያችንን ለማቅረብ ለመጠየቅ ኤምባሲ ሄደን አምባሳደሩን ለመጠየቅ በምንሄድበት ጊዜ የመጣልን መልስ በተቃራኒ ነው። ተኩሱ ነው የተከፈተበት። ግን ወደ ተኩሱ ከመሄዳችን በፊት አቶ መኮንን አምባሳደሩን ለመጠየቅ ያደረጋችሁት አቀራረብ ምን ይመስላል እስቲ ግለጥልኝ። በቦታው እኔ ካለፈ ነው የደረስኩትና፣ በጣም ጥሩ ቀጥታ ለዋቢው ላይ ሄደን የታሰሩ ጦማሪያውያን እነዚህ ብሎግ የሚያደርጉ ልጆች ፎቶግራፍ፣ በየመን ተጠልፎ አገር ቤት የገባውን የተቃዋሚ መሪ የአቶ አንዳርጋቸውን ፎቶግራፍ በመያዝ አቶ ግርማ ብሩን አቅርቡልን እናናግራቸው የሚል ጥያቄ ነው ያቀረብ ነው ገብታችን ወጣ አድርገን እባካችሁን አቶ ግርማ ብሩን አቅርቡልን እያልን ጥያቄ ያቀረበ ጥያቄያችንን በምናቀርብበት ጊዜ ከውስጥ ያሉ ሰራተኞች ካሜራ በስልክ ፎቶ እኛን ማንሳት እኛን ማንቋጠጥ አይነት ነገር አሳዩን። ይሄ ሁሉ ሆኖ ግን ያልነው ነገር የለም በተቃራኒው በውጭ በኩል ተኩሱ ሰማ ተኩሱ ግን አቶ መኮንን እዛ ላቢ ኤምባሲው እንግዳ መቀበያው ክፍል ሳይሆን ከአጥሩ ውጭ ነው የተተኮሰው። ከጥሩ ውጭ አይደለም የኤምባሲው ግቢ ውስጥ ነው። ግቢ ውስጥ ከቢሮ ውጭ ግን ግቢ ውስጥ አዎ። ጥይቱ ግን እኛን ስቶ አልፎ የዚህ አሜሪካ ዜጋ የሆነ ንብረት መኪና በስቶ ዛፉ ላይ ሁሉ የሴክሬት ሰርቪሶች ቡሌት ሲለቅሙ እየፈለጉን እንደነበረ እንግዲህ ቡሌት ነው ወይም ጥይቱን ወይም ቀላሁን ይሁን አይሁን በትክክል ባናቅም ሲፈልጉ ተመልክቼ። እሺ ጉዳዩ ይሄ ነው ብሎ ወይም የሰማችሁት ነገር ትክክል አይደለም ብሎ እኛን አስረድቶ መመለስ ሲገባው መሳሪያ እኛ ላይ ማስተኮስ እኔ በበኩል አግባብ ነው ብዬ አላስ። ነገር ግን አቶ መኮንን አምባሳደሩ አስተኮሱ ለማለትም አንችልም። ምናልባት መረጃ ካላችሁ መልካም። ነገር ግን ጥያቄ ስታቀርቡ በጽሁፍ ይዛችሁ የሄዳችሁት ነገር ነበር ወይ? ስልክ ላይ ከተቀረጸ መረጃ እንዳደመጥኩትም አጣይ ሲያይቁ ትንሽ ከመስመር የወጣ ይመስላል የሚሏችሁ ሰዎች አሉ። ጥያቄ በጽሁፍ ስለምን አላዛችሁ? አንተን እንኳን ሳናገር ው ጋሽ እያልኩ ኢትዮጵያዊ ሥርዓቴን ጠብቄ ነው ማናገር። አምባሳደር ግርማ ብሩን አቅርቡ፣ ልናናግር እንፈልጋለን ብለን ነው ጥያቄያችን ስናቀርብ የነበረው። በጽሁፍ ብታቀርቡ ኖሮ ግን መልካም አይሆንም ነበረ? ምናልባት ጽሁፍም ይዘናል እኮ እኔ እንደ ጊዜ አግኝቼ ወይም በሆነ መንገድ ተገናኝተን ልሰጥ ይችላለሁ። ግድል፣ አምናሃለሁ አለን ካልከኝ አምናሃለሁ። ስቴት ዲፓርትመንት እንዳደረግ ነው ይህም የኢትዮጵያ ኤምባሲ ነው ብለን ጽሁፍ በጽሁፍ አዘጋጅተን ዲማንዶቻችንን የሆነውን ነገር ያዘንበትን ነገር ይዘን ኤምባሲ ሄደናል። እኛ ኮ ወረቀቱንም ሰሜት ለማድረግ እኮ እድልም አልተሰጠንም እኮ ሌላ ከዚሁ ጋር ማንሳት የምፈልገው አቶ መኮንን በአንዳንድ መገናኛ ብዙኃን ኢትዮጵያውያን የዋሽንግተን ዲሲውን የኢትዮጵያ ኤምባሲ ለጊዜው ተቆጣጥረው ነበር የሚባል ነገር አለ። እስቲ ስለዚህ አስረዳኝ። ተቆጣጠራችኋል ምን ያህል ጥያቄ ነው? የኢትዮጵያን ኤምባሲ የኢትዮጵያን ካልተቆጣጠረ ማን ነው መቆጣጠር ያለበት? የለም በሱ መልኩ ሳይሆን አዛዡም ምኑም እናንተ ሆናችሁ በቁጥጥር ስራ አደረጋችሁት እንደማለት ስሜት ስላለው ነው እንግዲህ እኛ ውስጥ ገብተን የህዝብ ግንኙነት ፓስፖርት ክፍል እንዲህ እንዲህ ተደርገን እንደገና አምባሳደር ለመሆን የሄድንበት ሁኔታ የለም። እሺ ምንድን ነው ያረጋችሁት? ጥያቄ ይዘን ቀርበናል። የተፈጠረው ሁኔታ እንደተቆጣጠር ነው ሁኔታው አሳይቷል ማለት ነው። እንደገና ደግሞ መብታችንና ግ ችንን እናውቃለን። ምንም ቫዮለንስ ሳናደርግ ምንም ፕሮፐርቲ ዳሜጅ ሳናደርግ ድምጻችንን አሰማን። ጥፋት ሳታደርሱ ማለት ነው። አንድም ጥፋት ያጠፋነው ነገር የለም። ተኮሰ የተባለው ግለሰብ ማን ነው? ታውቁታላችሁ? መሀልንስ ላይ ነው የተኮሰው? ስንት ጥይትስ ተተኮሰ? አቶ መጎን ሰለሞን ይባላል። የኤምባሲው ሴኩሪቲ ነው የሚባል ነገር ነው የሰማነው። በጀብደኝነት ይመስለኛል መሳሪያውን አውጥቶ ሽመልስም ላይ እኔም ላይ ደግኖብናል። ይባስ ብሎ ደግሞ ተኩሷል። አንድ አይደለም ሁለት አይደለም ሶስት አይደለም ወደ አራት ጥይት ነው የተኮሰው ጥይት በስልክ የተቀረጸው ላይ እንደሰማሁት አንድ ሁለት ጊዜ ተኩስ ሰምቻለሁ። አንደኛው ሶስተኛው ይሁን ስንተኛው አላቅም። ለመተኮስ ሞክሮ ያለቀበት ይመስላል። አንድ የሆነ ሰው ግንባር ላይ ሲደግን ነበር እኔ ነኝ በዛ ቦታ ላይ እውነቱን ልንገርህና መሳሪያውን የመጨረሻውን እንትን ክሊክ ሲያደርግ ኦልሬዲ ጥይቱን ጨርሷል። ምናልባት እኔ በአሁኑ ሰዓት እኔን ላይሆን ይችላል ታናግረኝ የነበረው አካሄዱ ለግድያ መሆኑን የምታውቀው ፊት ለፊት ለደረትና ለግንባር ያለመ ነው። ይሄ በምርጫ ዘጠና ሰባት ውስጥም የሆነ ነገር እኮ ነገር ግን አንድ ቅድም እንዳቀረብኩልህ አይነት ጥያቄ ልጠይቅህ የኤምባሲውንም ክብር የአምባሳደሩንም ክብር ባልነካ በጨዋነት መንገድ የማቅረባችሁን ጉዳይ በተመለከተ ሌሎች ሰዎች እንደዚሁ ምን ይላሉ? የኢትዮጵያን ሰንደቅ ዓላማ አውርደው በሌላ ታኩ የሚልም ዜና አለ ምንድን ነው ያደርጋችሁት በዛ በኩል በመሰረቱ የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ነው እኛ ያደረግነው ወይ አውርደን የአሜሪካንም ባንዲራ አይደለም የሰቀን ነው የእንግሊዝን ባንዲራ አይደለም ያወረዳችሁት ምንድን ነው ቆይ መጀመሪያ አረንጓዴ ቢጫ ቀይ መሀሉ ላይ ሰማያዊ አለው መስለኝ ከዚ አይነት ባንዲራ ነው ይሄ ወንድማችንም ደግሞ የያዘው ባንዲራ አረንጓዴ ቢጫ ቀይ ነው አረንጓዴ ቢጫ ቀይ እንግዲህ አንተ ስታትስቲክስ ብታወጣ ከዘጠና አምስት ፐርሰንት በላይ ኢትዮጵያዊ የሚስማማበት ሰንደቅ ዓላማዬ ነው ብሎ የሚያምንበት አረንጓዴ ቢጫ ቀይ ነው። አቶ መኮንን እዛ የተሰቀለውም አረንጓዴ ቢጫ ቀይ ነው፣ መሀሉ ላይ ሰማያዊ አንድ ነገር አለበት። ነገር ግን አንድ መታወቂያ አለበት። የኢትዮጵያ መንግስት፣ አንተ ወይም ጓደኞች ሌላ ሰው ተቀበለም አልተቀበለም የኢትዮጵያ ሕጋዊ ሰንደቅ ዓላማ ነው ብሎ ያንን ሰቅሏል። ጥያቄ ያንን አውርዳችሁ በሌላ ተክታችኋል ወይ ነው? ሲያወርድ ቪዲዮን፣ ልክ እንዳንተው ነው ያየው። እንደገና ሌላ ባንዲራ ሰቀለ የሚባለውን ነገር እኔ አላየው። በነገር ላይ ኤምባሲው በእናንተ ላይ ከህግ ውጭ ተንቀሳቅሰዋል፣ ቅጥር ግቢ ገብተው ጸጥታ ነስተዋል በሚል ክስ ቢመሰርት ምንድን ነው የእናንተ መልስ? እናንተስ ደግሞ ባጸፋው ኤምባሲው ያለ አግባብ ነው ያስተናገደን ብላችሁ የምትመሰርቱት ክስ አለ? ሁለቱንም ወገን ንገረኝ። ህገ ወጥ ሲባል ህገ ወጥነቱን ኤክስፕሌን ማ እኛ በሰላማዊ መንገድ ጥያቄ ማቅረብ የመጠየቅ መብት የለንም? ያ ነው ህገ ወጥ የሚያደርግን? ወይንስ መሳሪያ በሰላማዊ ጥያቄያቸውን ባቀረቡ ሰዎች ላይ መሳሪያ መምሰስ ነው ህገ ወጥ? እንግዲህ ይህንን ለአንተው ህሊና ፍርድ ትለዋለሁ። በጣም አመሰግናለሁ አቶ መኮንን ጌታቸው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ታሻዲሱ ለመሆኑ የአንድ ኤምባሲ መብት ማለትም ያለመደፈር መብት እስከምን ድረስ ነው? ተደፈረ ማለትስ ምን ሲደረግና ምን ሲፈጸም ነው? ኤምባሲ ውስጥ ለተገልጋዩ ዜጋ የሚጠቀምበትን ወይም የሚሰጠው ግዴታ ምንድን ነው? አልተሳካም፣ እንጂ እነዚህን ጥያቄዎች ጉዳዩ በቀጥታ ለሚመለከተው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለማቅረብ ነበር። ለማንኛውም የዲፕሎማቲክ ግንኙነትን አስመልክቶ የወጣው የቪየና ስምምነት አንቀጽ 22 የአንድ ሚሽን ኤምባሲ መሆኑ ነው ቅጽር ግቢ ኃላፊው ካልፈቀደ በቀር በማንም የማይደፈር መሆኑን ያስቀምጣል። ያ ብቻ አይደለም፣ ኤምባሲው የሚገኝበት ሀገርም ለምሳሌ አሜሪካ እንደማለት ነው፣ የሚሽኑ መብት ማክበርና ማስከበር ይጠበቅበታል ይላል። እንዳልኩት ያን ዝርዝር የሚያስረዱ ባለስልጣናትን ለጊዜው አላገኘንም። ይህ በእንዲህ እንዳለ በዚህ ጉዳይ የዋሽንግተኑን የኢትዮጵያ ኤምባሲ ምላሽ ለማግኘት ከትናንት ጀምረን ያደረግነው ተደጋጋሚ ሙከራ አልተሳካም። እንዳገኘን ለማቅረብ እንሞክራለን። በሌላ በኩል በትናንት ሁለት በኢትዮጵያ ኤምባሲ ቅጽር ግቢ የዩናይትድ ስቴትስ የደህንነት ወይም ሴክሬት ሰርቪስ መስሪያ ቤት አባላት፣ እንዲሁም የውጭ ጉዳይ ሚኒስቴርና የኤፍቢአይ አባላትም ነበሩ። ወደ እነዚህ መስሪያ ቤቶች ደውያለሁ። በቅድሚያ የደወልኩት ወደ ዩናይትድ ስቴትስ ደህንነት ቢሮ ወይም ሴክሬት ሰርቪስ ነበር። ብራያንት ሌሪ የተባሉ ባለሥልጣን ይህን ነገር አሁን እየተከታተለ ያለው የውጭ ጉዳይ መስሪያ ቤት ነውና ወደዛ ክፍል ወደ ፕሬስ ክፍሉ ደውላሉኝ። በነበረኝ ቁጥር ደወልኩ። ከውጭ ጉዳይ ሚኒስቴር የውጭ ግንኙነት ሚስ አሌክስ ማይልስ አገኘኋቸው። ጥያቄን ሲጀምር የሚያናግርህ የፕሬስ ኦፊሰሩ ነውና ብለው ቁጥር ሰጡኝ። ደወልኩ። ስልኩን የመለሱት ሰው ቁጥሬንና የኢሜል አድራሻዬን ወስደው እንድጠባበቅ ነግረውኝ ነበረ። ይሁንና ዝግጅቴን ጨርሼ ወዲህ ወደ ስቱዲዮ እስከምመጣ ድረስ አልተደውለልኝም ኢሜልም አላገኘውም። ባገኘን ጊዜ እናቀርባለን። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጄምስ ሳኪ የጦር መሳሪያ የመጠቀምን ሁኔታ መስሪያ ቤታቸው በቀላሉ እንደማይመለከተው አውስተው የሚኒስትሩ መስሪያ ቤት የኢትዮጵያን ኤምባሲና የዩናይትድ ስቴትስን የደህንነት ቢሮ ማለትም ሴክሬት ሰርቪስ እያነጋገረ እንደሆነም ገልጸውልኛል። ከአሜሪካ ድምፅ ራዲዮ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የሞ ኢብራሂም ድርጅት አመታዊውን የአፍሪካ መልካም አስተዳደር መለኪያ ሪፖርት ትናንትና ይፋ አድርጓል። አፈጻጸሙ ከሀገር ሀገር ቢለያይም በአህጉር አቀፍ ደረጃ አነስተኛ መሻሻሎች መቀጠላቸውን ሪፖርቱ ያሳያል። የቪኦኤዋ አኒታ ፓውል ከጆሃንስበርግ ተከታዩን ዘግባለች። ሰሎሞን ክፍሌ ያቀርበዋል። የዚህ አመቱ የሞ ኢብራሂም አመታዊ የአፍሪካ አስተዳደር መለኪያ ደረጃውን የጠበቀ እድገት እንዳልታየ ያትታል። ከአምሳ ሁለቱ ሀገሮች አብዛኞቹ ያለፈው ዓመት የተሰጣቸውን ደረጃ ጠብቀው የተገኙ ሲሆን ትንሿ ሞሪሸስ ጣራውን ገና ሙሉ በሙሉ ያልተረጋጋችው ሱማሊያ ደግሞ ወለሉን ይዘዋል። በጎ አድራጊው ድርጅት እንደገለጸው ትኩረቱን በመለኪያው ላይ እንጂ ብዙ ትርፍ በሚያስገኘው ገንዘብ ላይ እንዳይሆን ለማድረግ ባለው ጥረት ለአፍሪካ መሪዎች የሚሰጠውን የአምስት ሚሊዮን ዶላር የሽልማት ቀን አራዝሟል። በትላንትና ዕለት ይፋ የተደረገው የዚህ ዓመት የሞ ኢብራሂም ድርጅት ዓመታዊ የአፍሪካ አስተዳደር መለኪያ በተጨማሪም ባለፉት አምስት ዓመታት የአህጉሪቱ አጠቃላይ የአስተዳደር ደረጃ በትንሹ መሻሻሉን፣ ያም በአማካይ ከመቶ አንድ እጅ ብቻ መሆኑን ያሳያል። የሞ ኢብራሂም ኢንዴክስ የአፍሪካን አስተዳደር ጉዳዮች ዲሬክተር ሊዝ ማግራዝ። ከሪፖርቱ ጎላ ያሉትን አንዳንዶቹን ዘርዝረዋል። እናም በአህጉር ደረጃ የኢብራሂም መለኪያ አስተዳደር በአጠቃላይ ባለፉት አምስት ዓመታት በጥቂቱ መሻሻሉን ያሳያል። የመሻሻሉ መጠን ግን ከቀደሙት አምስት ዓመታት ያነሰ ነው። በተጨማሪ ዘንድሮ ያየነው ባለፉት አስር ዓመታት የአህጉሪቱ አስተዳደር ስልጣን ላይ ያሉ ሰዎች መሻሻል ለውጥ ማድረጉን ነው። እንደ አውሮፓውያን አቆጣጠር ከ2009 ዓ.ም በኋላ በ2005 እና በ2009 መካከል ዋናውን ሚና የተጫወተው ቀጣይነት ያላቸው የምጣኔ ሀብት መኖር ቢሆንም አስተዳደር በአጠቃላይ ለውጥ ሊያመጣ የቻለው በሰብአዊ መብቶች ጥበቃና በሰብአዊ እድገቶች ተሳትፎ ነው። የሞ ኢብራሂም ኢንዴክስ ወይም መለኪያ የሀገሮችን ደረጃ ለመለየት መሠረት ያደረገው በሰብአዊ ልማት፣ በደህንነት ጥበቃ፣ በሕግና ሥርዓት እንዲሁም በሰብአዊ መብቶች መከበር፣ በተጨማሪም ቀጣይነት ባለው የምጣኔ ሀብት ዕድል መፈጠር ነው። የደረጃው ሰንጠረዥ ምንም እንኳ በምዕራብ አፍሪካ የኤቦላ ወረርሽን ቢከሰትም በአጠቃላይ በአህጉሪቱ የጤና ዘርፉ መሻሻል እንዳለ ያመለክታል። ለዚህ ዓመቱ ሪፖርት መረጃዎች የተሰበሰቡትም የኢቦላ ወረርሽኝ በስፋት መከሰቱ ከመገለጹ በፊት ነው ተብሏል። ሊዝ ማግራዝ ግን መለኪያው ጤናን አስመልክቶ ስለ እናቶች፣ ስለ ክትባት፣ ተመጣጣኝ ምግብ ማግኘትና የጽዳት መጠበቅን ያካትታል ይላሉ። እነዚህ ገላጮች እንደ ኢቦላ ለመሳሰሉ ቀውሶች መከሰት ቀጥተኛ ግንኙነት አላቸው ማለት አይደለም። በመሰረቱ እነዚህ ነገሮች አህጉሪቱ ውስጥ የመሻሻላቸውን ሀቅ መግለጹ አስፈላጊ ነው። እነዚህ እርምጃዎች በአብዛኛው በሚለንየሙ የልማት ግቦች ምክንያት አፍሪካ ውስጥ እየተሻሻሉ መጥተዋል። በዘንድሮው የሞ ኢብራሂም የአፍሪካ አስተዳደር መለኪያ መሰረት በአንደኛ ደረጃ ከተቀመጠችው ሞሪሸስ ቀጥሎ ኬፕ ቬርዴ፣ ቦትስዋና፣ ደቡብ አፍሪካና ሲሸልስ ጣራው ላይ ከአንደኛ እስከ አምስተኛ ያለውን ስፍራ ይዘዋል። ከፍተኛ ምርታ ባያሳዩም ድሮም ዝቅተኛ ስፍራ ላይ የነበሩት ጊኒ፣ ዚምባብዌና ቻድ ባለፈው ዓመት መሻሻል አሳይተዋል። በተከታታይ ለስምንት ዓመታት ከመቶ ስምንት ነጥብ ስድስት በማግኘት አሁንም ወለሉ ላይ የምትገኘው ሕግ የለሿ ሁከት የበዛባት ሶማሊያ ናት። የሶማሊያ መንግሥት በአንድ ወቅት ከነበረው ይልቅ አሁን የተረጋጋ ቢሆንም ሀገሪቱ አሁንም በጦር መሣሪያ የተጥለቀለቀች፣ በእርዳታ እህል የምትተማመን በአልሻባብ ነውጠኞችና በጎሳ የእርስ በርስ ግጭቶች የታመሰች ናት። የአምስት ሚሊዮን ዶላር ሽልማቱን አስመልክቶ ለሚቀርብ ጥያቄ ቦርዱ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም መጀመሪያ ላይ ተሰብስቦ ይመክርበታል ተብሏል። ሽልማቱ የሚሰጠው በዲሞክራሲያዊ መንገድ ለተመረጠ የአፍሪቃ መሪ ነው። በተለይ በአመራሩ የላቀ አስተዋጽኦ ላበረከተና ባለፉት ሦስት ዓመታት ውስጥ የተሰጠውን የሥልጣን ዘመን በትክክል ፈጽሞ ወይም ፈጽማ ያለ ችግር ለቀጣዩ መሪ አስረክቦ ወይም አስረክባ የወጣች መሪ ሽልማቱን ያገኛል ወይም ታገኛለች። እስካሁን ባለው ጊዜ ይህን መስፈርት የሚያሟሉ በጣት የሚቆጠሩ አብዛኞቹ ሀገራቸውን ለአስርታት ያስተዳደሩ የአፍሪካ መሪዎች ናቸው። በተባበሩት መንግስታት ድርጅት 69ኛ ጠቅላላ ጉባኤ ላይ ዛሬ ንግግር ያደረጉት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የመንግስታቱ ድርጅት የወቅቱ የዓለም ሁኔታ ከሚጠይቀው አመራር ወደኋላ ቀርቷል ሲሉ የዓለሙን ድርጅት አሰራር ተችተዋል። አቶ ኦስማን በንግግራቸው በመንግስታቱ ድርጅት አካላት የአሰራር ለውጥ እንዲኖር ጠይቀዋል። ሄኖክ ሰማግዜር ዝርዝሩን ይዟል። በዛሬ ዕለት በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ንግግራቸውን ያሰሙት የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ የወቅቱ ፖለቲካዊና ምጣኔ ሀብታዊ እውነታዎች በእጅጉ መቀየራቸውን ገልጸው የተባበሩት መንግስታት ድርጅት የቆዩ የዓለም አቀፍ እውነታዎች ላይ በማተኮር ወደፊት መግፋት ተስኖታል ሲሉ ተናግረዋል። ኤርትራ ከቅኝ ግዛት ራሷን ነፃ ለማድረግና ነፃ ሀገር ለመሆን የነበራትን ፍላጎት የዓለም አቀፉ ማህበረሰብ እንደ እንደከለከለ የውጭ ጉዳይ ሚኒስትሩ ገልጸዋል። ይህንን ተከትሎ የ30 ዓመት የነጻነት ትግል ሲካሄድ የኤርትራ ራስን በራስ የመወሰን መብት እንዲጠበቅ እንዲሁም የህዝቡን ችግር ችላ ብሏል ሲሉ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በዛሬ ዕለት ተናግረዋል። ሲቀጥሉም የተባበሩት መንግሥታት ድርጅት ዓለም አቀፍ ድጋፍ ያለውንና አሳሪ የሆነውን የድንበር ሸምጋይ ኮሚሽን ውሳኔ ማስጠበቅ በድጋሚ ተስኖታል ከዚህ ቁስል በተጨማሪ በኤርትራውያን ላይ ፍትሐዊ ያልሆኑ ማዕቀቦችን ጥሏል። የውጭ ጉዳይ ሚኒስትሩ የመንግስታቱ ድርጅት አሰራር ኤርትራን ብቻ ሳይሆን የአፍሪካ ቀንድን የማይላቀቁት አለመረጋጋትና ግጭትን በማስፈን አካባቢውን ጎርቷል ብለዋል። እንደዚህ ያሉ ፍትሐዊ ያልሆኑ ማዕቀቦች አሁን ሁሉም እንደሚስማማው ሁሉ ፈጽሞ አግባብ ስለሌላቸው ያለ ምንም ቅድመ ሁኔታ በፍጥነት ሊነሱ ይገባል። የውጭ ጉዳይ ሚኒስትሩ አክለውም የማዕቀቦቹ መነሳት የኤርትራ ህዝቦች ሀገራቸውን ለመገንባት ሰላምና መረጋጋት ለማስጠበቅና ኑሯቸውን ለማሻሻል የያዙትን ጉዞ ያጠናክራል ብለዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ከሶስት ዓመት በፊት በኤርትራ ላይ ያሳለፈው ውሳኔ 1907 የጦር መሳሪያ ማዕቀብ፣ በአንዳንድ ባለሥልጣናት ላይ የጉዞ ማዕቀብና የባለሥልጣናትን ገንዘብና ንብረት ማገድን ያካተቱ ናቸው። የተባበሩት መንግስታት ድርጅት ኤርትራ በሶማሊያ የሚንቀሳቀሰውን አልሸባብ በመርዳት አካባቢውን አውካለች በሚል ነው ማዕቀቦቹን ያሳለፈው። የተከበራችሁ አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቁ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22ና በ25 አጭር ሞገድ ከምናቀርብላችሁ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡን ጋብዛለን። የምናስተናግዳችሁ ቆንጂታይና እኔም ሶሎሞን አባተ ነን። ወደ ተከታዩ ዝግጅታችን እናልፋለን። የተከበራችሁ አድማጮች፣ የአሜሪካ መዝናኛ ዝግጅት የምሽቱን ሄኖክስ ማግዜር ያሰማናል። ስትሮማይ የምሽቱ የመስታወት ምርጥ አርቲስት ትውልድና ዜግነቱ ቤልጅየም ብራስልስ ከተማ፣ አባቱ ሩዋንዳዊ፣ እናቱ ፍሌሚሽ የቤልጅየም ዜጋ፣ ዕድሜ 29 ሙዚቀኛ፣ የሙዚቃ ደራሲና አቀናባሪ ስትሮማይ ስሙን ባታውቁት እንኳ በዜማዎቹ በዓለም ዙሪያ ይታወቃል። በሬዲዮ ሞገዶች፣ በየአይፓዱ ባይተዋር አይደሉም የስትሮማይ ዜማዎች። T'es beau, fou bobo de Paris. Soit t'es l'un ou soit t'es l'autre. T'es un homme ou bien tu péris. Cultrice ou pathéticienne. Féministe ou la ferme. Soit t'es macho, soit homo. Mais t'es ou sexuel. Mécréant ou terroriste. T'es flush ou bien t'es barbu. Conspirationniste, illuminati. Mythomaniste ou vendu. Rien du tout. Ou tout tout de suite. Du tout au tout, tout ou indécis. Hein, tu changes d'avis, imbécile. Mais t'es ou tout tout suite? Flamand ou allon, bras bralant, bralon. Finalement, t'es raciste, mais t'es blanc ou bien t'es marron. Hein? Ah. Oui, là, dit le bâtard, tu es. Tu l'étais, tu le restes. La que je suis. እስቲ ስለ ስትሮማዊ ጥቂት ልበላችሁ። አስቀድሜ እንዳልኩት አባቱ ሩዋንዳዊ ቢሆኑም በልጃቸው ሕይወት ላይ ምንም አይነት ተሳትፎና ሚና አልነበራቸው። በ1994 ዓ ም በኢትዮጵያ እንግዲህ 1985 ዓ ም መሆኑ ነው። በሩዋንዳ የዘር ፍጅት ወቅት ሕይወታቸው አልፏል አባቱ ከእናቱ ጋር በብራስልስ ከተማ አቅራቢያ ያደገው ስትሮማይ ታዲያ፣ በእርግጥ የመድረክ ስሙ ነው ስትሮማይ። ፖል ቫን ሃቨር ነው የሚባለው። በ11 ዓመቱ የሙዚቃ ፍቅር ያድርበታል። ስሜቱን በመከተል ወደ ሙዚቃ ትምህርት ቤት ያመራል። የሙዚቃ ታሪክና ከበሮ ወይም ድራም መምታት የተማረውም በዚያ ነው። 18 ዓመት ሲሞላው ዝንባሌው ወደ ራፕ ሙዚቃ ነበርና ታዲያ ሰስፒሽን የተባለ ቡድን ከራፐር ጄዲ ጋር መሰረቱ። ፎ ኬታ ሄትለራብ የዚህ ውጤት ነው ስቶማይ። የስትሮማይን ዜማ ነው ያደመጣችሁት። ፎኬታ ሄትለ ራፕ ሶስፒሽን የራፕ ቡድን ታዲያ ብዙም አልቆየም። ራፕ ጄዲ ለብቻው ተለይቶ ወደ መድረክ ሲወጣ ቫን ሃቨር ታዲያ በብራስልስ ወደ ፊልም ትምህርት ቤት ፊቱን አዞረ። በዚያ ወቅት የሙዚቃ ስልቱን በማጤን ከራፕ ወደ ኤሌክትሪክ ዲስኮ አዘነበለ ና የቆዩ ስልቶችን አክሎበት በ2009 ዓ ም ነጠላ ዜማ ለቀቀ አሎሮን ዳንስ I love you. c'est fini car pire que ça ce serait la mort quand tu crois enfin que tu t'en sors quand il en a plus il ben y en a encore et ça signe tous les problèmes les problèmes ou bien la musique ça te prend les tripes ça te prend la tête et puis tu pries pour que ça s'arrête mais c'est ton corps c'est pas le ciel alors tu bouches plus les oreilles et là tu cries encore plus fort mais ça persiste alors on chante ዜማው በሬዲዮ እንደተለቀቀ ታዲያ ወዲያውኑ የሰው ምላሽ ከተጠበቀው በላይ በጎ ሆኖ መጣ። የፈረንሳዩ ፕሬዚዳንት ኒኮላ ሳርኮዚ፣ ዣን ክላውድ ቫንዳም ሁሉ ሳይቀሩ የዜማ አድናቂዎቹ በአንድ ዜማ ሆኑ። የሙዚቃ ቅንብሩ ብቻ ሳይሆን ታዲያ የዜማ ድርሰቱም ልዩ ነው። እድሜያችን አለቀ ይላል በዚህ አልሆን ዳንስ ዘፈን። እድሜያችን አለቀ ስንማር ስንሰራ፣ ደሞዝ ቀዳዳ መድፈኛ ጠብሲል ስንደፍን፣ መጣፊያው ሲያጥረን ስንበደር ብድር መመለስ ተስኖ ሰው ስንሸሽ ይላል። ባይሆን ዛሬ ማታ ወንጠፍቱ ይሰቀል፣ አረቄውም ይውጣ፣ ገንቦው ይዘቅዘቅ፣ ማንቆርቆሪያው ይጉደል፣ ባይሆን እንደሰት ይላል አሎሆንዳስ። Qui dit travail, qui dit taf, te dit les Qui dit argent, dit dépenses. Qui dit crédit, dit créance. Qui dit dette, te dit huissier. Lui dit assis dans la merde. Qui dit amour, dit les gosses. Dit toujours et dit divorce. Qui dit proche, te dit deuil Car les problèmes ne viennent pas seul. እኔነኝ ወይስ ቴክኒሺያኑ ከርቲስ? ቴክኒሺያኑ ከርቲስም ሲለንስ ነበረ። ለማንኛውም እናመሰግናለን ነው ግን አሁን ከምሽቱ ሶስት ሰዓት ከሰላሳ ከሰላሳ ዘጠኝ ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ስምንት ሰዓት ከሰላሳ ዘጠኝ ደቂቃ ነው። የሰዓቱን ዋና ዋና ዜና ቆንጂት ታሰማናለች። በተባበሩት መንግስታት ስልሳ ዘጠነኛው ጠቅላላ ጉባኤ ላይ ዛሬ ንግግር ያሰሙት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ የመንግስታቱ ድርጅት የወቅቱ የዓለም ሁኔታ ከሚጠይቀው አመራር ወደ ኋላ ቀርቷል ሲሉ የድርጅቱን አሰራር ተቹ። በመንግስታቱ ድርጅት አካላት ያሰራር ለውጥ ይኖር ሲሉም አቶ ኦስማን አሳስበዋል። በሌላ በኩል የውጭ ጉዳይ ሚኒስትሩ ትናንት በኒውዮርክ ከመንግስታቱ ድርጅት ዋና ጸሐፊ ባንኪሙ ጋር ተገናኝተው ተነጋግረዋል። የኤርትራ መንግስትና የድርጅቱ ትብብር እየጎለበተ መምጣቱን ባንኪሙን አድንቀው ተናግረዋል ሲል የመንግስታቱ ድርጅት ጽህፈት ቤት ቃል አቀባይ አስታውቋል። በሌላ ዜና የድርጅቱ የኤርትራ ሰብአዊ መብት ይዞታ ልዩ ራፖርተር ሺላኪ ታሩት የሀገሪቱ የከፋ የሰብአዊ መብት ይዞታ አሁንም እንደቀጠለ ነው ብለዋል። ዩናይትድ ስቴትስ የደቡብ ሱዳኑን ውጊያ ለሚሸሹ ስደተኞች አጣዳፊ እርዳታ የሚውል ተጨማሪ 83 ሚሊዮን ዶላር መስጠቷ ተገልጿል። አመሰግናለሁኝ ቆንጂት፣ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ እንደዚሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወደ ሁለተኛው አጋማሽን ውሰዳችሁ። ተከታዩ የተባበሩት መንግስታት ድርጅትና ጤና ነክ ዘገባ ነው። የተባበሩት መንግስታት ድርጅት 69ኛው ጠቅላላ ጉባኤ እየተነጋገረባቸው ካሉ የዓለማችን ግዙፍ ችግሮች ከተባሉ ጉዳዮች ውስጥ አንዱ የምዕራብ አፍሪቃው የኢቦላ ወረርሽኝ ነው። የጉባኤውን ሂደት በስፍራው ተገኝቶ ሲከታተል ሰንብቷል ሰሎሞን አባተ ተከታዩን አዘጋጅቷል። የዛሬ የዓለም ፈተናዎችና የሁሉንም መንግሥታት ርብርብ የሚጠይቁ ራስ ምታቶች፣ የቤት ሥራዎች፣ የተግባር መስኮች ዓለማችንን ወደ አስጊ ጥፋት አንደርድሮ እየወሰደ ነው የሚባለው የማያቋርጥ የአየር ንብረት ለውጥና እየታዩ ያሉ ከምጣኔ ሀብት አጠቃላይ ጉዳት እስከ በሽታዎች መቀፍቀፍና መስፋፋት ከአካባቢያዊ የጸጥታ መታወክ ለትውልዶች እስከሚተርፍ አጠቃላይ ጥፋት ዓለም አቀፍ የሽብር መረቦች በተለይ ደግሞ እስላማዊ ካሊፌት ነኝ የሚለው ኢራቅና ሶርያ ውስጥ የተስፋፋውና አረመኔያዊ ናቸው የሚባሉ የጭካኔ አድራጎቶችን እየፈጸመ መሆኑን በቪዲዮ እየቀረጸ ለዓለም የሚያሳየው ቡድን አልቃይዳና፣ በአረቢያ ልሳነ ምድርና በአፍሪካ ካሉ ግብረ አበሮቹ ጋር የተስፋፋው አልቃይዳ፣ በአውሮፓ ብዙ ውዝግብ የፈጠረውና ዓለም ወደ ቀዝቃዛው ጦርነት ዘመን እንዳትመለስ እያሰጋ ያለው የዩክሬንና የሩሲያ ጉዳይ ዓመታት እየቆጠረ የሚሸጋገረው እየጋመና እየለዘበ መቋጫ ሊበጅለት ያልተቻለው የመካከለኛው ምስራቅ የእስራኤልና የፍልስጤም ችግር የሚሌኒየሙ የልማት ግቦች ማብቂያ ጊዜ መድረስና በአውሮፓውያን የዘመን አቆጣጠር ከ2015 ዓ ም በኋላ ያለው የልማት አጀንዳ እናም በምዕራብ አፍሪቃ የተስፋፋውና ብዙ ሕይወት እየቀጠፈ አካሄዱም በብርቱ እያሰጋ ያለው ኢቦላ ለዛሬ እጅግ አጣዳፊ ከሆኑት ጥቂቶች አንዱ በሆነው የአፍሪካም የዓለምም ስጋት ኢቦላ ላይ እናተኩር። በጉባኤው መክፈቻ ላይ ንግግር ያደረጉት የድርጅቱ ዋና ጸሐፊ ባንኪሙን የምዕራብ አፍሪካውን ኢቦላ ታይቶ የማይታወቅ ቀውስ ብለውታል። The outbreak of Ebola in West Africa is an unprecedented crisis. ምዕራብ አፍሪካ ውስጥ የተከሰተው የኢቦላ ወረርሽኝ ታይቶ የማይታወቅ ቀውስ ነው። ለዚህም ነው በወረርሽኙ የታገዱት ሀገሮችና ማህበረሰቦች እያደረጉ ያሉትን ርብርብ ማገዝ የሚያስችል ጥረት እንዲያሰባስብና እንዲያስተባብር ታይቶ የማይታወቅ የተባበሩት መንግስታት የኢቦላ ምላሽ ልዑክን ያቋቋምቁት ተልእኮው የዓለም የጤና ድርጅት ባለሙያዎችና የመንግሥታቱ ድርጅት የሎጂስቲክስ አቅርቦቶች የተጣመሩበት እንደሆነ ሚስተር ባን ጠቁመው ቡድኑ ባለፈው ሰኞ ጋና መግባቱንና ጠቅላይ ጽህፈት ቤቱንም እዚያው መመስረቱን ዓለም አቀፉ ማኅበረሰብም የአገሮቹን የጤና ባለሙያዎች ለማገዝ እየተረባረበ መሆኑን ገልጸዋል። በእንክብካቤ የበሽታውን መዛመት በመከታተልና በመለየት በማጓጓዣ በኩል የሚደረገው ጥረት በሃያ እጥፍ ማደግ እንዳለበት ያሳሰቡት የድርጅቱ ዋና ጸሐፊ የፍርሃትንና የተሳሳቱ መረጃዎችን መዛመት ቫይረስም መዋጋት አለብን ብለዋል። የጉዞና የትራንስፖርት እገዳዎች መጣል ኢቦላን ካለበት ከመውጣት አያግደውም። የሕክምና ባለሙያዎች እና መሳሪያዎች ግን ወደ የሀገሮቹ እንዳይገቡ ያደርጋቸዋል። ነጥለን ማቆየት ያለብን በኢቦላ የታመሙ ሰዎችን እንጂ ከኢቦላ ጋር እየተናነቁ ያሉ ሀገሮችን አይደለም። መሪነቱን በመያዝና በመተጋገዝ የጊኒ የላይቤሪያና የሰራሊዮን ሕዝቦች ኢቦላን እንዲያሸንፉ ማስቻል፣ ወደ ተሻለ መጻኢ ጊዜ ወደሚያደርጉት ጉዞ እንዲመለሱ ማገዝ እንችላለን። የ69ኛው ጠቅላላ ጉባኤ ፕሬዚደንት የዩጋንዳው የውጭ ጉዳይ ሚኒስትር ሳም ኩቴሳ ስለ ተባበሩት መንግሥታት ድርጅት የኢቦላ አጣዳፊ ምላሽ ተልእኮ ኡንሚር መቋቋም ዋና ጸሐፊውንና የመንግሥታቱ ድርጅት አባል መንግሥታትን አመስግነዋል። የምዕራብ አፍሪካ የምጣኔ ሀብት ማኅበረሰብ የወቅቱ ሊቀመንበር የሆኑት የጋናው ፕሬዚደንት ጆን ድራማኒ መሃማ በኢቦላ ላይ የምናገኘው ውጤት የሚለካው በድላችን ወይም በሽንፈታችን ሳይሆን በጽናታችንና በአለበገር ባይነታችን ነው ብለዋል። በኤኮዋስ ሊቀመንበርነታቸው ሦስቱንም ሀገሮች መስከረም አጋማሽ አካባቢ መጎብኘታቸውን መሃማ ተናግረው በተለይ ላይቤሪያና ሴራ ሊዮን ከአውዳሚ የእርስ በርስ ብጥብጥ በቅርቡ የወጡ፣ ችግራቸው ደግሞ በድንበር ለምትገኘው ጊኒም የተረፈ መሆኑን ጠቁመው ሀገሮቹ ማኅበራ ብሔራዊና የምጣኔ ሀብት መዋቅሮቻቸውን ለመገንባት እየተፍጨረጨሩ ያሉ መሆናቸውን አስታውሰዋል። ኢቦላ ሳይከሰት እንኳ ሀገሮቹ በቂ የሕክምና ተቋማትና ስርዓት እንዲሁም የጤና ባለሙያዎች የሌሏቸው መሆናቸውን ገልጸው ኢቦላ ያደረሰባቸውን ጥፋት ዘርዝረዋል። ማስጠንቀቂያም አሰምተዋል። ሶፋ 843 ሬኮርደድ ኬዝስ ኦፍ ኢቦላ እስካሁን በኢቦላ የተያዘው ሰው ቁጥር በውል የታወቀው 5843 ሲሆን ከመካከላቸው 283ቱ ሞቷል። ይህ በሽታ በቁጥጥር ስር ካልዋለ እስከ ፊታችን ህዳር የሚያዘው ሰው ቁጥር 20 ሺህ እንደሚደርስ የዓለም ጤና ድርጅት ተንብየዋል። በነገራችን ላይ የሟቹ ቁጥር ዛሬ ከ3 ሺህ መዝለቁ ተሰምቷል። የኢቦላ አደገኛነት አሉ ጆን መሃማ የመጣብን ሰው የመሆን እጅግ የላቀው ተፈጥሮ በመንካትና ነክቶም በማዳን ጸጋ ላይ ነው። ወደ ሦስቱ ሀገሮች በተጓዙበት ጊዜ ደግሞ አይሮፕላን ጣቢያዎቹ ባዶ ሆኖ በማየታቸው በጣም መደንገጣቸውንም ፕሬዚደንት ማሃማ ለመንግሥታቱ ድርጅት ጠቅላላ ጉባኤ ተሰብሳቢ አቻዎቻቸው ተናግረዋል። ኢቦላ ኢዝ ጀስት ኖት ኤ ላይቤሪያን ፕሮብለም ኢቦላ እኮ የላይቤሪያ ብቻ ችግር አይደለም። የሰራሊዮን ወይም የጊኒም አይደለም። የምዕራብ አፍሪካ ብቻ ችግርም አይደለም። ኢቦላ የመላው ዓለም ችግር ነው። ምክንያቱም ኢቦላን ድንበር አያቆመውም። ኢቦላ ድንበር አያቅም። ማሃማ ይህንን ሲሉ የአዳራሹ ጭብጨባ ተከተላቸው። ምዕራብ አፍሪካ ውስጥ ኢቦላ ብርቱ ስጋት ካጫርባቸው ሀገሮች አንዷ ናይጄሪያ ነች። ኢቦላን በተመለከተ ተቆጣጥረነዋል የሚል በጎ ዜና ይዘው በ69ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተናገሩትም ፕሬዚደንቷ ጉድላክ ጆናታን ብቻ ናቸው። ኮንሰርትድ ኤፎርት ኦፍ አወር ሄልዝኬር ፕሮፌሽናልስ ዋርልድ በጤና ባለሙያዎቻችንና በዓለም የጤና ድርጅት እንዲሁም በዓለም አቀፍ አጋሮቻችን የተቀናጀ ጥረት ኢቦላን ባለበት ማስቀረት ችለናል። እናም ዛሬ በመተማመን ናይጄሪያ ከኢቦላ ነጻነች ማለት እንችላለን። ናይጄሪያ በወረርሽኙ ለተጠቁት ሌሎቹ ሦስት ሀገሮች የሦስት ነጥብ አምስት ሚሊዮን ዶላር ቀጥተኛ እርዳታ ሰጥታለች። የሥልጠና የአቅም ግንባታ ድጋፍም እየሰጠች መሆኗን ጉድላክ ጆናታን ገልጸዋል። በኢቦላ ለተጠቁት ሀገሮች ከየአካባቢው የሚሰጠው ድጋፍ እንደቀጠለ ነው። ለወረርሽኙ ፈጥኖ ምላሽ ከሰጡ ሀገሮች አንዷ ናሚቢያ እንደነበረች ተሰናባቹ ፕሬዚደንቷ ሂፊኬፑንየህ ፖሃምባ ተናግረዋል። ዊ ሰፖርት ኢንተርናሽናል ኤፈርትስ ቱ ኮምባት ኤቦላ ዲዚዝ ኢን ሳም ኢቦላን ለመዋጋት እየተደረገ ያለውን ዓለም አቀፍ ጥረት እንደግፋለን። በዚህ በኩል ናሚቢያ በሰጠችው ምላሽ 11 ሚሊዮን የናሚቢያ ዶላር አዋጥታለች። ይህ ገንዘብ በዛሬ ምንዛሪ ወደ አንድ ሚሊዮን የአሜሪካ ዶላር ወይም ወደ 20 ሚሊዮን የኢትዮጵያ ብር የሚጠጋ ነው። ኢቦላ ምዕራብ አፍሪካን በወረረ ጊዜ ወደ ሦስቱ የግንባር ሀገሮች ሲደረጉ የቆዩ በረራዎችን ካገዱትና አድራጎታቸው በዓለም አቀፉ ማኅበረሰብ፣ በተባበሩት መንግሥታት ድርጅት፣ በዓለም የጤና ድርጅት፣ በአፍሪካ ኅብረትም ከተወገዘና ጥሪ ሲተላለፍባቸው ከቆዩ ወገኖች መካከል አንዷ ኬንያ ነች። በ69ኛው ጉባኤ ላይ የተናገሩት ፕሬዚደንቷ ኡሁሩ ኬንያታ ለእነዚህ ወቀሳዎችና ጉትጎታዎች ምላሽ ሰጥተዋል። ሐሳባችን ጉዳት ማድረስ አልነበረም። የአካባቢው ቁልፍ መናኸሪያ እንደመሆናችን ከዓለም የጤና ድርጅት የወጡት ማስጠንቀቂያዎች ብዙ አማራጮች አልሰጡንም። ተገቢ የሆኑ እርምጃዎች እንደተወሰዱ፣ የኬንያ ኤርዌይስ በረራችንን እንደገና ለመጀመር ዝግጁ ነን። በአሁኑ ጊዜ በዓለም አቀፍ ደረጃ እጅግ አጣዳፊ የሆነ ምላሽ የሚፈልግ የኢቦላን ያህል ሌላ ችግር የለም ብላ ኬንያ ታምናለች። የተባበሩት መንግሥታት የኢቦላ አጣዳፊ ምላሽ ተልእኮ ኡንሚርን መቋቋምም አጥብቀው እንደሚደግፉ ፕሬዚደንት ኡሁሩ ኬንያታ ቢያመለክቱም በንግግራቸው ውስጥ የኬንያ ኤርዌይስ በረራዎች መቼ ሊጀመሩ እንደሚችሉ ግን ፍንጭ አልሰጡም ለዘንድሮው ኢቦላ አፋጣኝና ሰፊ ምላሽ መስጠታቸውን ካሳወቁ ሀገሮች ጃፓን አንዷ ነች ጠቅላይ ሚኒስትሯ ሺንዞ አቤ ሀገራቸው እስካሁን የሰጠችውን ድጋፍና ወደፊትም የምትሰጠውን ለጉባኤው ዘርዝረው ተናግረዋል። ለኢቦላ ወረርሽኝ ምላሽ ለመስጠት ከፍተኛ እውቀትና ልምድ ያላቸውን ጃፓናውያን ባለሙያዎች የዓለም የጤና ድርጅት ተልእኮዎች አባላት ሆነው እንዲሰሩ ልከናል። በተጨማሪም የ5 ሚሊዮን ዶላር የገንዘብ ድጋፍ ሰጥተናል። ለጤና ባለሙያዎቹ የራስ መጠበቂያ 5000 ሽፋን ልብሶችን በተጨማሪ እንልካለን። ጃፓን እስካሁን ካደረገችው ድጋፍ ሌላ 40 ሚሊዮን ዶላር የሚደርስ ተጨማሪ ድጋፍ እንደምትሰጥ ሚስተር አቤ በጉባኤው ፊት ቃል ገብተዋል። ወደ አፍሪካ ተጨማሪ ባለሙያዎችን በመላክና በጃፓናውያኑ ቶያማ ኬሚካል ኩባንያና የፉጂ ፊልም ይዞታዎች ኮርፖሬሽን እየተሰሩ ያሉ ተስፋ ሰጪ መድኃኒቶችን መረጃዎች በመለዋወጥ ማንኛቸውንም እርምጃዎች ለመውሰድ በዝግጁነታችን እንቀጥላለን። የምዕራብ አፍሪካን ኢቦላ ወረርሽኝ በግንባር በመጋፈጥ መሪነቱን እየያዙ ካሉ ሀገሮችና አካላት ዩናይትድ ስቴትስ መሪዋ ነች። ለጉባኤው ንግግር ያደረጉት ፕሬዝደንቷ ባራክ ኦባማ ኢቦላን አሁን ባለበት ደረጃ ለመቆጣጠር አሜሪካ በወታደሮቿ የሚታገዙ ሐኪሞቿንና ተመራማሪዎቿን መላኳን፣ መድኃኒት ለማግኘትም ጥረንቷን እንደቀጠለች መሆኗን አስታውቀዋል። ይሁን እንጂ አሉ ኦባማ በመቶ ሺዎች የሚቆጠሩ ሰዎችን መግደል የሚችልን አስፈሪ ስቃይን የሚያደርስ ምጣኔ ሀብቶችን የሚያናጋ እናም ድንበር እያቋረጠ ፈጥኖ የሚስፋፋን እንዲህ አይነት በሽታን ለማስቆም ስፋት ያለው ጥረት ያስፈልገናል። ኢቦላ በዚያ ጉባኤ አዳራሽ ውስጥ የሚገኙ መሪዎችን ሁሉ በቅርብ የሚመለከት የራሳቸው ችግር እንደሆነ ኦባማ ለማሳሰብ ሞክረዋል። ይህ ችግር ደርሶብን እስክናየው የኔ ችግር አይደለም ወይም አይመለከተኝም ማለት ቀላል ሊሆን ይችላል። ስለዚህም ነው ተጨባጭ ግዴታዎችን ለራሳቸው እንዲወስዱ ይህንን ወረርሽኝ ለመዋጋት ትርጉም ያለው ሥራ እንዲያከናውኑ፣ እናም ለተራዘመ ጊዜ የሚዘልቅ ዓለም አቀፍ የጤና ደህንነታችንን ማጠናከር እንድንችል ሌሎች ሀገሮች ሁሉ እኛን እንዲቀላቀሉ መጣራታችንና ማስተባበራችንን የምንቀጥለው። ዓለም በኢቦላ ዙሪያ መነጋገሩን፣ የተግባር እርምጃ መውሰዱን ከቻይና እስከ ብራዚል ከኖርዌይ እስከ አውስትራሊያ እንደቀጠለ ነው። የምዕራብ አፍሪካ ሀገሮች ጊኒ፣ ሴራሊዮንና ላይቤሪያ አጋጥሟቸው በማያውቅ የጤና ቀውስ ውስጥ መግባታቸው ብቻ ሳይሆን አጠቃላዩን የምጣኔ ሀብትና የመሠረተ ልማት አውታር ለተራዘመ ጊዜ ሊያናጋ በሚችል ችግር ውስጥ መውደቃቸው ነው ዓለምን እያስጨነቀ ያለው። ለነገሩ ኢቦላም ትንቅንቁም ቀጥለዋል። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ራዲዮ ጣቢያ ኒውዮርክ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። ቀጣዩ ዝግጅት ደግሞ ንግድ ምጣኔ ሀብትና ግብርና። ታላላቅ ዓለም አቀፍ የሆቴል ድርጅቶችና አልሚዎች በኢትዮጵያ በስራ እንዲሰማሩ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቅርበዋል። ዓለም አቀፍ ትስስርና ደረጃ ካላቸው ዋና ዋና የሆቴል ተቋማትና አልሚዎች አብዛኞቹ የተሳተፉበት የአፍሪካ የሆቴል ኢንቨስትመንት ፎረም ዛሬ በአዲስ አበባ ተከፍቷል። ጠቅላይ ሚኒስትሩም ከድርጅቶቹ ተወካዮች አንዳንዶቹን አነጋግረዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የአውሮፓውያን አቆጣጠር በ1895 ከተቋቋመው እቴጌ ጣይቱ ሆቴል እስከ ዘመኑ ሸራተን አዲስ የኢትዮጵያ የሆቴል ዘርፍ በተለያዩ የእድገት መሰላሎች ውስጥ አልፏል። ይህ ዘርፍ ግን እንዳለፉት ጥቂት ዓመታት በፍጥነት የተስፋፋበት ጊዜ የለም። የአዲስ አበባ የሆቴል ባለቤቶች የዘርፍ ማህበርን የጠቀሰው አዲስ ስታንዳርድ የተሰኘው ወርሃዊ መጽሔት በከተማዋ በወር አንድ ሆቴል ይከፈታል ይላል። ይህም ሆኖ ግን በከተማዋና ዙሪያዋ ከሚገኙት ሰማንያ ሆቴሎች ሶስቱ ብቻ ከዓለም አቀፍ ሆቴሎች ጋር የተሳሰሩ፣ ስድስቱ ብቻ ደግሞ ዓለም አቀፍ ደረጃ የተሰጣቸው መሆኑንም ይገልጻል። ዛሬ በሸራተን አዲስ በተጀመረው የአፍሪካ የሆቴል ኢንቨስትመንት ፎረም ላይ የተናገሩት የቱሪዝምና ባህል ሚኒስትር አሚን አብዱል አብዱል ቃድርም ሆቴሎች በብዛት መገንባታቸውን እየተገነቡ መሆኑን አስታውሰዋል። ይህም ሆኖ ዘርፉ የላቀ ደረጃ ያለው ኢንቨስትመንት እንደሚጎድለው ተናግረዋል። ፎረሙን በንግግር የከፈቱት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ለእኛ እጅግ አስፈላጊ ላሏቸው ባለላቀ ደረጃ ሆቴሎች ቀጥተኛ ጥሪ አቅርበዋል። ኑና በኢትዮጵያ መዋዕለ ንዋያችሁን አፍስሱ የሰው ዘር ምንጭ የቡና መገኛ የቅኝ አገዛዝን በመዋጋትና የዳበረ ፖለቲካዊ ታሪክ ባላት የጥንታዊት ስልጣኔ ባለቤት የአፍሪካ ፖለቲካዊና ዲፕሎማሲያዊ ማዕከልና የአፍሪካ ሕብረት መቀመጫ በሆነችው ኢትዮጵያ መዋለ ንዋያችሁን አፍስሱ። የጠቅላይ ሚኒስትር ኃይለ ማርያም ጥሪ በሸራተኑ የመሰብሰቢያ አዳራሽ ባደረጉት ንግግር ያበቃ አልነበረም። ዋና ዋና የሚባሉ ዓለም አቀፍ ደረጃና ትስስር ያላቸውን ሆቴሎች ባለቤቶችና ኃላፊዎች ተቀብለው አነጋግረዋል ጠቅላይ ሚኒስትሩ። የማንጋሊስ ሆቴል ግሩፕ ዋና ስራ አስፈጻሚ ኦሊቨር ጃኩን ከጠቅላይ ሚኒስትሩ ጋር ከተነጋገሩት መካከል ናቸው። በጠቅላይ ሚኒስትሩ የተደረገላቸው ገለጻ በኢትዮጵያ መዋለ ንዋያቸውን እንዲያፈሱ ይበልጥ እንዳነሳሳቸው ለቪኦኤ አስረድተዋል። ሪ ኢትዮጵያ ሚ ሆቴል ሩ ከገለጻው በኋላ በኢትዮጵያ በፍጥነት እንድንንቀሳቀስ መንፈሳችን ተነሳስቷል። እኔም እንደ ሆቴል ተቋማችን ዋና ሥራ አስፈጻሚነቴ የእኛን ደረጃ የያዘ ሆቴል በፍጥነት በኢትዮጵያ እንድከፍት በቅድሚያ በአዲስ አበባ አነሳስቶኛል። ይህ በሚቀጥለው ዓመት ይከናወናል። ቤንች ኢቬንትስ የተባለው ተቋም እንደዚህ አይነቱን ፎረም ሲያዘጋጅ ዘንድሮ ለአራተኛ ጊዜ ነው። የተሳታፊዎቹ ቁጥር በየዓመቱ እያደገ መምጣቱን ያዘጋጁ ድርጅት ቃል አቀባይ ዴቪድ ታርሽ ለቪዮኤ ተናግረዋል። ከዋና ዋና ዓለም አቀፍ ሆቴሎችም በዚህ ፎረም ያልተገኘ የለም ባይ ናቸው። ሁሉም ሁሉም ሁሉም ተገኝተዋል ሊያስቸግረኝ የሚችለው እያንዳንዳቸውም በስም ማስታወስ ነው ነገር ግን የምንገኘው በሸራተን ነው ያው ስታሮድ ኩባንያ ማለት ነው መሬትም አለ ትልቅ የፈረንሳይ ተቋም ነው ከልዩ ልዩ ድርጅቶቻቸው ጋር እዚህ መጥተዋል በዓለም ትልቁ ነኝ የሚለው ወንደምም የተሰኘው ድርጅት እዚህ አለ። አንዳንዶች ላይስማሙ ቢችሉም ሌላው የዓለም ትልቁ ነኝ ሊል የሚችለው ኢንተርኮንቲኔንታልም መጥቷል። የረሳሁት ማናለ? አዎ ሂልተን፣ ሂልተንም አለ እንዲሁም ፔንሰስኪም እዚህ መጥቷል። ከተጠቀሱት ዓለም አቀፍ ደረጃና ትስስር ያላቸው ሆቴሎች መካከል ሶስቱ ማሪዮት፣ ዊንደምና ኢንተርኮንቲኔንታል በአዲስ አበባ ሆቴል ለመክፈት መስማማታቸውን ቃል አቀባዩ ዴቪድ ታርሽ አመልክተዋል። በአዲስ አበባው ፎረም ወደ አምስት መቶ ተሳታፊዎች ተገኝተዋል። ከእነዚህ አንድ አምስተኛ የሚሆኑት የሆቴል አልሚዎች፣ ኢንቨስተሮች ወይም ባለቤቶች መሆናቸውም ተመልክተዋል። ፎረሙ በነገው እለት ይጠናቀቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተከበራቸው አድማጮች፣ የፕሮግራም መልእክት ይኖርናል። አፍሪካዊ ኢትዮጵያዊ እኔ ብቻ ነኝ። የተወዳደረ አፍሪካዊም የለም። ግን እኔ ለሪከርድ ሳይሆን አሸንፋለሁ ብዬ ነው የምሮጠው። በአፍሪካ ደረጃ የተወዳደረ የለም እስካሁን። አዲሱ እንግዲህ ይችን ነገር አሁን አንጠልጥለ ስቱዲዮ ዘው ብለህ ገብተሃል፣ ምንድን ነው ለመሆኑ? ለነገ ኢትዮጵያን በአሜሪካ የማቀርባቸው እንግዳይ ናቸው። ፕሮፌሰር መሐመድ ጣሂሮ ይባላሉ። የኢኮኖሚክስ መምህር ናቸው በሙያቸው ዳላስ ቴክሳስ ውስጥ ለዩናይትድ ስቴትስ ሴኔት መወሰኛው ምክር ቤት ለህግ መወሰኛ ምክር ቤት የሚወዳደሩ ኢትዮጵያዊ፣ የመጀመሪያው አፍሪካዊ ነገ እንግዳይ ናቸው። ድንቅ ነው። እንጠብቃለን፣ እንሰማቸዋለን። እንግዲህ እንዲያሸንፉም እንጠብቃለን፣ እንመኝላቸዋለን። መልካሙ ክቡራትና ክቡራን አድማጮች ዝግጅታችን አሁን ወደ መጠናቀቁ ነው። ያሰናዳናቸው ዝግጅቶች እነዚህ ነበሩ። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። ፕሮግራሙን አዘጋጅ በአዳነች ፍስሐዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጆ ይታየና፣ እኔም ሰሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ቀጥሎ የትግርኛ ቋንቋ ቋንቋ ስርጭት ይቀርባል። በእኛ በኩል ነገ በአንድ ሰዓት ቀደም በሚለው በሶስት ሰዓት ደግሞ በመደበኛው ስርጭት እንገናኛለን። ደህና ደሩ።